የመናኝ ጉዞ ምዕራፍ አራት ከመጀመሪያው የቀጠለ ሁለተኛው ክፍል በረኛውም አለው ይህንን ቤት ለመንገደኞች ማረፊያና ከለላ እንዲሆን የተራራው ጌታ ሰራው። አንተ ከወዴት መጣ ወዴትስ ትሄዳለህ ክርስቲያንም እንዲህ ስል መለሰ የመጣሁት ከጥፋት ከተማ ነው ደግሞም ወደ ጽዮን ተራራ እሄዳለሁ። አሁን ግን ፀሐይ ጠልቃለችና ከዚህ እንዳድር ፈቃድ ባገኝ ደስ ይለኛል። በረኛው ስም ማን ነው? ክርስቲያን መጀመሪያ ስሜ ጸጋቢስ ነበር። አሁን ግን ክርስቲያን እባላለሁ። ትውልዴ እግዚአብሔር በሴም ድንኳኖች ውስጥ እንዲቀመጡ ካስገደዳቸው ከያፌት ወገን ነው። ዘፍ ጥረት ምዕራፍ ዘጠኝ ቁጥር ሰባት በረኛው ታዲያ ለምን እንዲህ ዘግይ ተመጣ አሁን ፀሐይ ገብታለች ክርስቲያን ቀደም ብዬ ለመድረስ ይችል ነበር ነገር ግን መከረኛው ሰውነኝና ተራራውን ሲወጡ በሚገኘው ማረፊያ ቦታ ውስጠኛው እንዲህም ሆነ በጣም ቀደም ብዬ ሊደርስ ይችል ነበር ነገር ግን ተኝቼ ሳለው የፈቃድ ወረቀት የጠፋብኝ፣ እኔም እሱን መያዘን ወይም አለመያዘን ላሳላስታውስ ወደ ተራራው ራስ ደረሱ። እዚያ ደርሼ ደረቴን ብደባብሰው ጽሑፉን አጣውት፣ ልቤም እያዘነ ተኝቼ ወደ ነበርሁበት ስፍራ ተመለሱ። ከዚያ ብርሃናውን አገኘሁና ወደዚህ መጣ። በረኛው እንግዲያውስ በዚህ ቤት ውስጥ ከሚገኙ ቆነጃጅት አንዲቱን እጠራላለሁ። ንግግርህ አስደሳች ሆኖ ከተገኘ እንደ ቤቱ ስርዓት ወደ ቤተሰቡ ታስገባለች። ትጉህ የተባለው በረኛ ደወል ከደወለ በኋላ አንዲት ረጋ ያለች መልከ መልካም ሴት ወደ በሩ መጣች። ስሟ ጥበብ ነበር። ለምን እንደተጠራችም ጠየቀች። በረኛው እንዲህ ስል መለሰላት ይህ ሰው ከጽፋት ከተማ ወደ ጽዮን ተራራ የሚጓዝ መንገደኛ ነው። ነገር ግን ስለ ደከማውና ስለ መሸበት ለዛሬ ከዚህ ልደር አለ። ከእርሱ ጋር ተነጋግረሽ እንደ ቤቱ ስርዓት እንድታደርግ አንቺን ጠራውሽ። ቆንጆ ይቱ እንደ ብላ ክርስቲያንን ጠየቀችው። ከወዴት መጣ ወዴት ስትሄዳ አለ! ክርስቲያን ለበረኛው የመለሰውን መልስ አሁንም መለሰ። ቀጥላ ወደ መንገዱ እንዴት ገባ ብላ ጠየቀችው። እርሱም ነገራት አጋራት። ደግሞም በመንገድ ምን አየ ምንስ አጋጠመ ብላ ጠየቀችው። እርሱም ነገራት። በመጨረሻ ስም ማን ነው ብላ ጠየቀችው። ክርስቲያንም አለ፣ ስሜ ክርስቲያን ነው። ለመንገደኞች ማረፊያና ከለላ እንዲሆን የተሰራራዊው ጌታ ይህንን ቤት እንድሰራው እንደ ሰራ አውቅ ያለሁና ከዚህ ለማደር በጣም እፈልጋለሁ። እርሷም ፈገግ ብላ ዓይኖቿን ግን እምባ ሞላ። ለጥቂት ጊዜ ዝም ብላ ቆየችና እንዲህ ስትል ተናገረች። ከቤተሰባችን ሁለት ወይም ሶስት ቆነጃጅታውን እጠራላለሁ። ወደ በሩም ወደ በሩም ሮጠችና ማስተዋልን እግዚአብሔር መፍራትንና የክርስቲያን ፍቅር የሚባሉትን ቆነጃጅት ጠረቻቸው። እነሱም ለጥቂት ጊዜ ከክርስቲያን ጋር ተነጋገሩና ወደ ቤተሰባቸው አስገቡት። ክርስቲያን የበሩን መድረክ ሲሻገር ብዙዎች ሰዎች እንዲህ አሉት፣ አንተ ጌታ የባረከህ ግባ። ይህ ቤት እንዳንተ ያሉ መንገደኞች እንዲያርፉበት ተሰርቷል። ክርስቲያንም እጅ ነሳና ወደ ቤት ገባ። ከተቀመጠም በኋላ የሚጠጣ ነገር ሰጡት። ሰዎቹም እራት እስኪያዘጋጁ ድረስ ከእኛ መካከል ጥቂቶቹ ከክርስቲያን ጋር ይነጋገሩ ይነጋገሩ ብለው ተስማሙ። ለዚህም ንግግር እግዚአብሔርን መፍራት ማስተዋልና የክርስቲያን ፍቅር ተመረጡ። እግዚአብሔርን መፍራት ክርስቲያኖ ሆይ በጣም አፈቀርን። በዛሬዋ ማታ ወደ ቤታችን ተቀብለንሃል። እኛም ጥቅም ብናገኝበት፣ እስቲ በመንገድ ላይ ያጋጠመህን ነገር ሁሉ ነገረን። ክርስቲያን በጣም ደስ ይለኛል። እናንተም ይህንን ለመስማት በመፍቀዳችሁ ደስ ብሎኛል። እግዚአብሔርን መፍራት የመንገደኛን ኑሮ ለመከተል በመጀመሪያ ያነሳሳህ ምን ነበር? ክርስቲያን፣ አንድ አስፈሪ ድምፅ በተወለደበት አገር ውስጥ ብትቆይ የግድ ትጠፋለህ ይለኝ ነበር። ይህ ድምፅ ከሀገር ያስወጣኝ። እግዚአብሔርን መፍራት ከሀገር ካወጣ በኋላ ይህንን መንገድ ለመሞከር እንደምን ቻለ? ክርስቲያን፣ የእግዚአብሔር ፈቃድ ስለሆነ ይህንን መንገድ ተከተሉ ጥፋትን ፈርቼ ወዴት እንደሚሄድ ቸግሮኝ ነበር። ነገር ግን ስንቀጠቀጥና ሳለቅስ አንድ ወንጌላዊ የሚባል ሰው ወደ እኔ መጣና ወደ ጠባቢቱ ደጅ መራ። እርሱ ባይመራ ይኖሮ ያችን በር አላገኝም ነበር። ወንጌላዊት በትክክለኛው በር ላይ አቆመኝ። መንገዱን በቀጥታ ወደዚህ ቤት አደረሰኝ። እግዚአብሔርን መፍራት የአስተርጓ ሚኒስ ቤት አላገኘሁምኒ። ክርስቲያን አሁን አግኝቼዋለሁ ከዚያ ያየዋቸውን ነገሮች በተለይም ሶስቱን በህይወቴ እስካሁን ድረስ አድረሳቸው። ከነዚህም ከሶስቱ ነገሮች በመጀመሪያው መጀመሪያዊ ነው ሳይጣን ቢቃወመው እንኳ ክርስቶስ የጸጋን ስራ በልብ ውስጥ እንዴት እንደሚቀጥለው ነው። ሁለተኛውም አንዳንድ ሰው እግዚአብሔርን ምዕረት ለማግኘት ተስፋ እስኪያጣ ድረስ ኃጢአትን እንዴት እንደሚሰራ ነው። ሶስተኛውም ተኝቶ ሳለ በሕልሙ የፍርድ ቀን እንደመጣ ስለ መሰለው ሰው ነው። እግዚአብሔርን መፍራት ለመሆኑ ዕልሙን ስናገር ሰማሁ። እኔ ክርስቲያን አሁን ለእኔም እንደመሰለኝ፣ ዕልሙ በጣም የሚያስፈራ ነበር። ሰውየው ዕልሙን ስናገር ልቤ የተናወጠ፣ ነገር ግን ያንን ዕልም በመስማት የደስ ብሎኛል። እግዚአብሔርን መፍራት በአስተርጓሚ ቤት ውስጥ ያየኸው ይህም ብቻ ነውን? ክርስቲያን፣ አይደለም። አስተርጓሚ ወሰደኝና አንድ ያማረ አዳራሽ አሳየኝ። በዚህ አዳራሽ ውስጥ የነበሩ ሰዎች የወርቅ ልብስ ለብሰው ነበር። ጥቂቶች ሰዎች ለመግባት የፈለጉትን ውጪ ለማስቀራት ታጥቀው በአዳራሹ በር አጠገብ ቆመው ነበር። አንድ ድፍረት ያለው ሰው መጥቶ እነዚህን ሰዎች በታትነው ወደ አዳራሹ ገባ። በዚያን ጊዜ ውስጥ የነበሩት ናገባ የዘላለም ክብር አግኝታ አለሉት። እነዚህም ነገሮች ልቤን በደስታ ሞሉት። ወደ ቤቴ ወደፊቴ መንገድ ስላለብኝ ተነስቼ መጣው እንጂ በዚያ በደግሰው ቤት ውስጥ አመትም ለመቆየት ወድ ነበር። እግዚአብሔርን መፍራት በመንገድ ላይ ምን ሌላ ነገር አየህ ክርስቲያን? ጥቂት መንገድ ከሄዱ በኋላ በአእምሮዬ ውስጥ አንድ በእንጨት ላይ ተሰቅሎ የሚደማ ሰው አየሁ። ከዚያ በፊት ከባድ ሸክም ያስጨንቀኝ ነበር። ልክ ሰውየውን የውን እንዳየውት ግን ሸክሜ ከጀርባዬ ወደቀ። ከዚያ በፊት እንዲህ ያለውን ነገር አይቼ አላውቅም ነበር። ስለዚህ ነገሩ እንግዳ ሆነብኝ። እኔም ልቤ ተመልከት ብሎኝ ቆሜ ሲመለከት ሶስት የሚያንጸባርቁ ሰዎች ወደ እኔ መጡ። አንደኛው አጢአት ተሰረይቶልሃል አለ። ሁለተኛው ጨርቃጨርቁን አውልቆ አሁን የምታዩትን በጥልፍ ያማረ ኮት ሰጠኝ። ሶስተኛው በግንባሬ ላይ የምታዩትን ምልክት አኖረልኝ። ደግሞ ይህንን በማተም የታተመ ብራና ሰጠኝ። ይህንን እየተናገረ ክርስቲያን የተጠቀለለውን ብራና አወጣ እግዚአብሔርን መፍራት ነገር ግን ከዚህ ሌላ ነገር አላየህም? ምኒ ክርስቲያን ካየዋቸው ነገሮች ሁሉ ምርጦቹ የሆኑት አሁን የነገርኳችሁ ናቸው። ነገር ግን ከነሱ በቀር ሌሎች ነገሮች አጭ አለ። ለምሳሌ ሶስት ሰዎች፣ ጅል፣ ሰነፍ፣ ጥጋበኛ የሚባሉ እግራቸው በሰንሰለት ታስሮ ከመንገድ ዳር ተኝተው ነበር። ላስነሳቸው ግን አልቻሉም። ደግሞ ሜዳዊ ስርዓትና አስመሳይ ወደ ጽዮን ይህን እንሄዳለን ብለው ግንቡን ሲዘሉ አየኋቸው። ነገር ግን ቶሎ ትጠፋላችሁ ብዬ ቢነግራችሁ አላመኑኝም፤ እነሱም በቶሎ ጠፉ። ከሁሉ በላይ ግን ይህንን ተራራ መውጣት አስቸገረኝ። በአንበሶቹ አፍ አጠገብ ማለፍ ደግሞ ይህንኑ ያህል አስቸገረኝ። በበሩ አጠገብ የቆመውን ደጉን በረኛ በአላገኝ ኖሮ በእርግጥ ተመልሼ ሄድ ነበር። አሁን ግን ከዚህ ስለደረሰው እግዚአብሔርን አመሰግናለሁ። እናንተም ስለ ተቀበላችሁኝ አመሰግናችኋለሁ። ከዚህ በኋላ ማስተዋል ክርስቲያንን ጥቂት ጥያቄዎችን ልትጠይቀውና መልሱን ልትሰማ ፈለገች። ማስተዋል አንዳንድ ጊዜ የቀድሞ አገር ትዝታ ትዝ ይልሃልን? ክርስቲያን አሁን ነገር ግን ያ አገር ትዝ ስለኝ አፍራለሁ ደግሞ እጸየፋለሁ ያንን አገር ቢመኘው ኖሮ ወደዚያ መመለስ አቅተኝም ነበር ነገር ግን ያንን አገር አልመኘውም ከዚህ የተሻለ ሰማያዊ አገር ይፈልጋለሁ ዕብራውያን 11 15 ና 16 ማስተዋል በፊት በጣም ከምታውቃቸው ነገሮች ጥቂቶቹን አላመጣቸውም ኒ ክርስቲያን አሁን እኔ ባልፈልጋቸው እንኳ አብረውኝ አሉ። ከዚያ ውስጥ ዋናዎቹ የስጋዊ ሀሳቦች ናቸው። እኒህም ሀሳቦች እኔንና የአገሬን ሰዎች ያስደስቱ ነበር። አሁን ግን ሀሳቦቹ በሙሉ እኔን ያሳዝኑኛል። የወደድ ይሆን ምረጥ ቢባል ኖሮ እነዚህ ሀሳቦች ከቶ እንዳይመጡብኝ ይመርጥ ነበር። ነገሩስ እንዲህ ነው። ከሁሉ የተሻለውን ልስራ ብዬ ስመኝ ከሁሉ የከፋው ነገር አብሮኝ ይገኛል። ሮሜ ሰባት አስራ አምስት እስከ ሃያ አንድ ማስተዋል ከዚህ ቀደም አእምሮን ያሸበሩ ነገሮች አሁን ፍጹም የጠፉ አይመስሉህም? እኔ ክርስቲያን አንዳንድ ጊዜ የጠፉ ይመስሉኛል። ነገር ግን ይህ ስሜቴ የሚሰማኝ አንዳንድ ጊዜ ብቻ ነው። ይህ ስሜት በተሰማኝ ጊዜ ደስታዬ ታላቅ ነው። ማስተዋል የሚያስቸግሩ ነገሮች ጠፍተዋል ብለህ የምታስበው ምን ስታደርግ ነው? ክርስቲያን በመስቀሉ ላይ ያየሁትን ሰው ሳስታውስ በጥልፍ ያማረውን ኮቴን ሳይ ከብብቴ ስር የያዙትን የተጠቀለለ ጽሑፍ ሳነብና የምናፍቀውን ቦታ ሳስታውስ ልቤን ደስ ለዋል። በዚያ ጊዜ የሚያስቸግሩኝ ነገሮች በፍጹም ጠፍተዋል ብዬ አስባለሁ። ማስተዋል ወደ ጽዮን ተራራ ለመሄድ ይህን ያህል የምትፈልገው ለምንድን ነው? ክርስቲያን ከዚያ በመስቀል ላይ ተሰቅሎ የሞተውን ሰው በሕይወቱ እንዳየው ተስፋ ስላለኝ ነው። ከዚያ ስደርስ አሁን የሚያስቸግሩኝ ነገሮች ሁሉ ይጠፉልኛል ብዬ ተስፋ ስለማደርግ ነው። ከዚያ ቦታ ሞቴል ተብሏል። እኔም ከሁሉ በላይ አብልጬ ከምወዳቸው ሰዎች ጋር ከዚያ እኖራለሁ። ኢሳይያስ 25 8 ራይ 21 4 እኔ እውነቱን ልንገራችሁ ከሸክሜ የገላግሎኛልና ክርስቶስን እወደዋለሁ። ነገር ግን በውስጥ ያለው በሽታ አድክሞኛል። ሞት በማያገኘኝ ቦታ እንዲኖርና ሁሌ ጊዜ ቅዱስ ቅዱስ ቅዱስ እያልኩ ከፍ ባለ ድምፅ ከሚያመሰግኑ ጋር ሰዎች ጋር አብሬ ለመኖር በጣም እመኛለሁ ከዚህ በኋላ የክርስቲያን ፍቅር ክርስቲያንን እንዲህ ስትል ጠየቀችው ቤተሰብ አለ ሚስት አግብተሃልን ክርስቲያን ሚስትና አራት ትናንሽ ልጆች አሉኝ የክርስቲያን ፍቅር ታዲያ ስለምን ምን ይዛቸው አልመጣህም? ክርስቲያንም እያለቀሰ እንዲህ አለ፣ እዣቸው ቢመጣ በጣም ደስ ይለኝ ነበር። ነገር ግን ሁላቸውም የኔን መንገደኛ መሆን ተቃወሙት። የክርስቲያን ፍቅር ይህም እንኳ ቢሆን ከዚህ ብትቆዩ አደጋ ያገኛችኋል ብለህ ልትገልጽላቸው ይገባ ነበር። ክርስቲያን ይህንን ገለጽሁላችሁ። ደግሞም ስለ ከተማችን ጥፋት እግዚአብሔር ምን እንዳሳየኝ ነገሩኋቸው። ነገር ግን እኔ የሚቀልድ መስሏቸው አላመኑኝም። ዘፍጥረት አስራ ዘጠኝ አስራ አራት የክርስቲያን ፍቅር የሰጣቸውን ምክር እግዚአብሔር እንዲባርክላቸው ጸሎት አደረግህን ክርስቲያን አንቺም እንደምትረጂው ምስቴንና ልጆቼን በጣም እወዳለሁ እወድ ስለነበረ ከልቤ ጸሎት አደረግም። የክርስቲያን ፍቅር ለአንተ የተሰማህን ሐዘንና እንዳጠፋ የነበረህን ፍርሃት ነገርሃችሁን። አሁን ደጋግሜ ነገሯቸው ከመልኬ ከእምባዬና ስለሚመጣው ፍርድ ከመንቀጥቀጤ የተነሳ መፍራቴን አይተው ነበር። ነገር ግን ይህ ሁሉ ከእኔ ጋር እንዲመጡ አላስገደዳቸው። የክርስቲያን ፍቅር እነሱስ የማንመጣበት ምክንያት ምንድን ነው አሉ? ክርስቲያን ባለቤቴን ዓለም እንዳይቀርባት ፈራች። ልጆቼም ከንቶ የሆነ ብላቴናነት ደስታ ወደዱ። እነዚህንና ሌሎችንም ምክንያቶች ከእኔ ጋር እንዳይመጡ አደረጓቸው። የክርስቲያን ፍቅር በቃል ውስጥ ሊያስገድዳቸው ይችል የነበረው ኃይል በከንቱ ኑሮ አጥፍታው ይሆን። ክርስቲያን ጉድለት ያለብኝ ሰው ነኝና ራሴን ላመሰግን አልችልም። ደግሞ መካሪ በራሱ አካሄዱን የሰጠውን ምክር ሊያፈርስ እንደሚችል አውቃለሁ። ነገር ግን ቤተሰቦቼ በእኔ ምክንያት የመንገደኛን ኑሮ እንዳይጠሉት በጣም ተጠንቅቄ አለሁ። እንደውም በዚህ ነገር ከልክ ያለፈን እንደ ተጠነቀቅሁና እነርሱ ክፋት እንደሌለበት የመሰላቸውን ነገር ስለ እነርሱ ብዬት ስለ ተውት የአንጎራጉሩብኝ ነበር። በእግዚአብሔርና በባልንጀራ አይለ እንዳልበድል በጣም ተጠነቀቅሁ። በእርግጥ ቤተሰቦቼ መንገደኛ ኑሮ የጠሉት እኔን አይተው ከሆነ ያ የከለከላቸው ነገር በጣም ጠንቃቃ መሆኔ ነው። የክርስቲያን ፍቅር እውነት ነው። ቃኤልም የራሱ ስራ ክፉ ስለሆነ ወንድሙን ጠላው። መስትህና ልጆች በዚሁ ምክንያት ጠቀይ መሆን እንደሆን በጎውን ነገር የማይወዱ መሆናቸው በዚህ ይታያል። አንተም ነፍስህን ከደማቸው አድነሃል። ሕዝቅኤል ሶስት አስራ ዘጠኝ አንደኛ ዮሐንስ ሶስት አስራ ሁለት እኔም በሂልሜ እንዳየው ራት እስኪዘጋጅ ድረስ ተነጋገሩና እራት ከተዘጋጀ በኋላ ለማዕድ ተቀመጡ። በገበታው ላይ ጮማና የተጣራ ወይን ጠጅ ነበር። በማዕድ ላይ የሚነጋገሩት ነገር በሙሉ ስለተራራው ተራራው ጌታ ነበር። የተራራው ጌታ ምን እንዳደረገ ለምንስ እንዳደረገውና አዳራሹን ለምን እንደሠራው ይነጋገሩ ነበር። ሰውዬው ብርቱ ጦረኛ እንደ ነበረና ተዋግቶም የሞት ኃይል የነበረውን ድል እንደ ነሳው በገበታው ላይ ሲነጋገሩ ሰማው። ዕብራውያን ምዕራፍ 2 ቁጥር 14ና 15 ይህንን ስድ ሲያደርግ ግን ትልቅ መከራ እንደ ደረሰበት ሰማሁ። ይህ ደግሞ እሱን አብልጬ እንደወደው አስገደደኝ። እነርሱ እንደ ተነጋገሩት እኔም እንደማምነው ይህ ድል ሲያገኝ ብዙ ደም ሰጥቷል። ያደረገውን ሥራ አገሩን ስለሚወድ ብቻ አደረገው። ይህም ፍቅር በሥራው ውስጥ የጸጋን ግርማ ያሳያል። በዚያ ቤተሰብ ውስጥ ደግሞ አንዳንዶች ሰዎች በመስቀል ላይ ከሞተ አይተን አነጋግረነዋል የሚሉ ነበሩ። ሰዎቹ ድሆች መንገደኞችን የሚወድ እንዲህ ያለ ሰው ከምስራቅ አገር እስከ ምዕራብ አይገኝም ብለው መሰከሩ። ይህንንም ፍቅሩን ሲያሳይ ድሆችን ባለጸጋ ለማድረግ ክብሩን ጣለ። ደግሞም በጽዮን ተራራ ላይ ብቻዬን አልኖርም ብሏል አሉ። በመጨረሻውም ከፍጥረታቸው ድሆች የነበሩትን በፋንድያ በአመድ የሚቀመጡ የነበሩትን መሳፍንት አደረጋቸው አሉ። አንደኛ ሳሙኤል ምዕራፍ ሁለት ቁጥር ስምንት፣ መዝሙር መቶ አስራ ሶስት ቁጥር ሰባት ሰዎቹ በሌሊት ሲነጋገሩ ለረጅም ጊዜ ቆዩ። ከዚያ በኋላ ጌታቸውን እንዲጠብቃቸው ጠብ እንዲጠብቃቸው ለመነው፣ ወደ እረፍታቸው ሄዱ። ለመንገደኛው ከፍተኛ በሆነ በአንድ ክፍል ውስጥ የመኝታ ቦታ ሰጡት። የክፍሉ መስኮት ከፀሐይ መውጫ ጋር ፊት ለፊት ነበር። የክፍሉም ስም ሰላም ነበር። ክርስቲያንም እስኪነጋ ድረስ ተኛ። ከመኝታውም ስነሳ እንዴ እያለ ዘመረ። ምስጋና ይድረሰው ለኢየሱስ ለጌታ ቀኑ ስመሽብኝ ላሳየኝ ችሮታ ወደዚህ አዳራሽ ለእረፍት መጥቼ እኔ በደለኛው ይቅርታን አግኝቼ መንግሥተ ሰማያት ጐረቤቴ ሁና አሪፌ አደርሁኝ በሰላም በጤና። በጠባ ጊዜ ሁሉም ተነሱ። ከጥቂት ንግግር በኋላ ሰዎቹ የቦታውን ድንቅ ነገሮች ሳታይ አትሄድም አሉት። በመጀመሪያ ወደ አንድ መጽሐፍት ቤት ወሰዱትና የጥንት ዘመን ታሪክ የያዙ መጽሐፍት አሳዩት። የተራራው ጌታ የጥንታዊ የአብ ልጅ እንደሆነና የመጣውም ከዘላለማዊ ትውልድ እንደሆነ አሳዩት። የተራራው ጌታ የሰራቸው ሥራዎች በዝርዝር ተጽፈው ነበር። የተራራው ጌታ አገልጋዮቹ ያደረጋቸው ብዙ ሰዎች አሉ። እነርሱም የጊዜ ርዝመት የፍጥረትን መፍረስ በማይነካው መኖሪያ ውስጥ ያኖራቸው ክርስቲያን ስለ እነዚህ ሰዎች ሰማ። አንዳንዶች የጌታ አገልጋዮች የታወቁ ስራዎች ሰርተዋል። ከአዳራሹ የነበሩት ሰዎች ስለ እነዚህ ስራዎች አነበቡለት። አንዳንዶች አገልጋዮች መንግስታትን አጥቅተዋል፣ ጽድቅን ሰርተዋል፣ በተስፋ የተሰጣቸውን በእርግጥ አግኝተዋል፣ የአንበሶችን አፍ ዘግተዋል፣ የእሳትን ኃይል አጠፍተዋል ከሰይፍ ስለት አምልጠዋል የባዕዳንም ወታደሮች አባረዋል ዕብራውያን 11 33 እስከ 34 ከዚህ በኋላ የተራራው ጌታ ተቃዋሚዎቹንም እንኳን ለመቀበል ፈቃደኛ እንደሆነ ለክርስቲያን አነበቡለት ሌሎችም የታወቁ ታሪኮች ነበሩ እነሱም ስለ ጥንትና ስለ አሁን ደግሞም በእርግጥ ከሚፈጸሙ ትንቢቶች ይናገራሉ እነዚህ ትንቢቶች ጠላቶችን ያስደነግጡና ያስጨንቋቸዋል፣ ለመንገደኞች ግን መጽናኛና መጠጊያ ናቸው። በሚቀጥለው ቀን ክርስቲያንን ወደ ጦር ዕቃ ቤት ወሰዱትና ሰይፍ፣ ጋሻ፣ የራስ ቁር፣ ጸሎትና ልመናን እንዲሁም የማያልቁ ጫማዎችን አሳዩት። ይህንን ሁሉ መሳሪያ የተራራው ጌታ ለመንገደኞች አዘጋጀ ለጌታ ስራ የሚሆኑ የከዋክብትን ያህል ብዛት ያላቸው አገልጋዮች ለማስታጠቅ እዚህ ቤት ውስጥ ያለው መሳሪያ በቂ ነው። ደግሞም ጥቂቶች የጌታ አገልጋዮች አስደናቂ ስራቸው የሰሩባቸውን መሳሪያዎች ያሳዩት። የሙሴን በትርና የአይል ሲሳራን የገደለችበትን መዶሻና ምስማር አየ። ደግሞም ጌዴዎን የምድርን የሚዲያምን ሰዎች ያባረራቸውን የውሃ ማሰሮዎች፣ ጥሩምባዎችና መብራቶች ያሳዩት እንዲሁም ሸምገር ስድስት መቶ ሰዎች የገደለበትን ሽመል፣ መሳፍንት ሶስት ሰላሳ አንድ ሶምሰንም ብርቱ ስራውን የሰራበትን የአህያ መንጋጋ አሳዩት። ከዚህ ቀጥለው ዳዊት ጎልያድን የገደለበትን ወንጭፍና ዳንጊያ አሳዩት። እንዲሁም ጌታ እያላንን ሲማርክ የኃጢአትን ሰው የሚገድልበትን ሰይፍ አሳዩት። ሌሎችም ብዙዎች ነገሮች አሳዩት። ክርስቲያንም ተደሰተ። ከዚህ በኋላ ሁሉም ወደ እረፍታቸው ተመለሱ። እኔም በህልሜ እንዳየው በመንግስቱ ክርስቲያን መንገዱን በማግስቱ ክርስቲያን መንገዱን ለመቀጠል አሰበ። እነሱ ግን እስከሚቀጥለው ቀን ድረስ ቆይ፣ ቀኑ ብሩህ ከሆነ የተዋቡትን ተራራዎች እናሳይሃለን አሉት። ተራራዎቹ አሁን ካለህበት ቦታ ይልቅ ለሰማያዊቱ ከተማ የቀረቡ ናቸውና እነሱም በማየት ከቀድሞ የበለጠ ደስታ ታገኛለህ አሉት። እርሱም እሺ ያለና ቆየ። ጠዋት ሲሆን ወደ አዳራሹ ሰገነት ታወጡትና ወደ ደቡብም ተመልከት አሉት። እርሱም ሲመለከት አንድ በጣም ያማረ አገር አየ። አገሩ ተራራማ ነበር በዛፍ በወይን ተክል በልዩ ልዩ አይነት ፍሬዎችና በአበባ ደግሞም በምንጮች የተዋበ ነበር። ኢሳይያስ ምዕራፍ 33 ቁጥር 16 እስከ 17። ክርስቲያንም የቦታውን ስም ጠየቀ። ሰዎቹም የአማኑኤል አገር ይባላል አለሉት። ይህ ቤት ለመንገደኞች ሁሉ ማረፊያ እንደሆነ፣ ያም አገር ለመንገደኞች ሁሉ ነው። ወደዚያ ስትደርስ የሰማያዊቱን ከተማ በር ታያለ። በሩን እንድታየው ከዚያ የሚኖሩት እረኞች ይረዱሃል ብለው ነገሩት። ከዚህ በኋላ ክርስቲያን መንገዱን ለመቀጠል አሰበ። ቆነጃጅቱም መንገዱን ይቀጥል ስሉ ተስማሙ። ነገር ግን መጀመሪያ ወደ ጦር ዕቃ ቤት ወሰዱትና አደጋ ቢያገኘው ለመከላከል እንዲችል ከራሱ እስከ እግር ድረስ አስታጠቁት። እንደ ታጠቀ ከወዳጆቹ ጋር ወደ በሩ ሄደ። በረኛውንም በዚህ መንገደኛ አልፏልኔ ብሎ ጠየቀው። በረኛው አሁን አልፏል፣ አለ። ክርስቲያን ሰውዬውን አወቀ። ሆን ብሎ ጠየቀው። በረኛው ስሙን ብጠይቀው ታማኝ ባላለሁ አለኝ፣ አለ። ክርስቲያን ሰውዬውን አውቀዋለሁ፣ አለ። የአገሬ ሰው ጎረቤትህም ነው የተወለድነውም በአንድ ነገር ውስጥ ነው። አሁን የሄደው መንገድ ምን ያህል ይመስልሃል? በረኛው አሁን ተራራውን ወርዶ ይሆናል። ክርስቲያን በጎ በረኛ ደጎ ሆነ ይልኛል። ና፣ እግዚአብሔር ካንተ ጋር ይሁን በረከቱን የምጨምርልህ አለ።